በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩ ስልሳ ስድስት መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ ሳለን ተደብድበን ለጉዳት ተዳርገን ሕክምና ተከልክለናል ሲሉ ተናግረዋል። የመምህራን ማህበሩ ሊቀመንበር አቶ ተስፋዬ ጫባጮ መምህራኑ የታሰሩት ያለ ፈቃዳቸው ከደሞዛቸው በመቆረጡ ማስተማር የማቆም አድማ በማድረጋቸው ነው ብለዋል። በኮሬ ዞን የሳርማሌ ወረዳ ፖሊስ አዛዥ በበኩላቸው መምህራኑ በፖሊስ ተደብድበው ሕክምና ተከልክለዋል መባሉን አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አልኳል። በኮረ ዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮ ባለፈው ሳምንት የዳር 11 ቀን 2017 ዓ ምት በወረዳው ፖሊስ ጣቢያ ታስረው የነበሩ ስልሳ ስድስት መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምፅ በስልክ አስታውቀዋል። ማአት ነበረ ቁጥር ስፍርም የሌለውን የያዙት ነው። ከዛ ስልሳ ስድስት አስቀርተው አሁን ያሉት እዛ አካባቢ ናቸው። አሉና ባልም ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰረ ነበር የታስሩት ነበሩ። እነሱን ለቀቁ። እየለቀቁ እየለቀቁ መጡና እስከ ትላንት ድረስ ሀያ ሁለት ነበር የቀሩ። ከእነሱ ጋር ተይዞ ታስሮ ነበር ለማ ሰራተኛ ነበር። እሱን የቀረው መምህሩ ሁሉም ተፈቷል። ከእስር ከተፈቱ በኋላ የአሜሪካ ድምፅ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅትም ሆነም በእስር ላይ ሳሉ በፖሊስ መደበደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል። እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው ለአብነት ኑርልኝ ንጉስ፣ እና በላይ ደጎ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኝን ካስገቡ በኋላ ያንን የባህር ዛፍ ማገርን ይዞ በማምጣት ለአንዱ ጀርባውን በመምታት እና ለእኔ እግሩን በመምታት ግራ እግረን ነኝ የተመታሁት። በጣም ተጎድተናል። ሕክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ። የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጨባጨው በተለይም ስድስት መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል። ወዲያውኑ ከተፈቱት ተገርፎ ተመትቶ ገብቶ በየመሀል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ፣ እዛ ከተደበደቡት ወንዶች ናቸው የቆዩ። በኮረ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ ጨብጠ መምህራኑ ታስሮ የነበሩት አመፅ በመቀስቀሳቸው ነው ሲሉ ተናግሯል። አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጀ ያለ ነው አካባቢ ላይ የረበሹት። ከዛ በኋላ ጥላንትና ከወረዳ ወረዳ ፊት አመራር ጋር ጭብዬ ተነጋግሬ በውጭ በኩል ሆኖ ጥያቄያቸውን በአግባቢነት ችግር ካለን ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። ሰባቱ በዋስትና ነው ወጡት፣ አስራ ሶስቱ ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለች ሻምብል አስጨናቂ ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክለዋል መባሉ ግን ሀሰት ነው ሲሉ አስተባብሏል። ውሸት ነው። ምንም የተደበደበ አንድም ነገር የለም። እኔ አረጋግጫለሁ። የተደበደበ የተጎዳ የተባለ ውሸት ነው። ስልሳ ስድስት የተባለ መምህራን ውሸት ነው። የታሰረው ሰባት መምህራን የመጀመሪያ ሀያ አንድ ገብቶ ነበረ ሀያ አንዱን አጣርቶ አጠቃላይ ፖሊስ ነጥ ሰባት የተባሉትን ጊዜ ቀጥሮ ላይ ገብቶ ነበረ። የጊዜ ቀጥሮ ላይ የነበሩት ትናንትና በዋስና በሙሉ ሙሉ በሙሉ ወጥቷል። ፖሊስ ደበደበ፣ ወንድ ፖሊሶች ሴቱን ደበደበ ምን የሚሉት ሀሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው። የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለመደብደባቸው ማህበሩ መረጃ እንዳለው ጠቁመው በመምህራን ላይ የሰብአዊ መብት ጥሰት የፈጸሙ በተለይም የደበደቧቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግም አመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝ ማስታውቀዋል። ያለአግባብ መምህራንን ያሰሩ እንዲሁም ደግሞ ድብደባ ያካሄዱ አካላት መጠየቅ አለባቸው። ም መምህሩም አመራሩም መጠየቅ እንዳለበት ነው ምክንያቱም ያለ አግባብ መንደለን ደብድጎ ወደ እስር ቤት መውሰድ ተገቢም አይደለም። የመብት ጥያቄ ነው የጠየቀው። ስለዚህ በቀጣይም ቢሆን አወያይተው በማስማማ ቃለ ጉባኤ ተይዞ ከተስማማ በኋላ ነው መቆረጥም ያለበት። ከዛ ውጭ ግን በግድ ሀያ አምስት ፐርሰንት ይሄን ያህል ብር መቆረጥ አለበት በሚል ከደሞዝ ላይ መቁረጥ የኮረዞን ትምህርት መምሪያ ኃላፊ አቶ ሰርቤ አሻግረም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርቤ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀምርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪዮኤ ተናግሯል። ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው በስምምነት ላይ ደርሰው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድን ነው ለምንድን ነው እንደዚህ አይነት ባለፈ ከተስማማን በኋላ ከተስማማችሁ በኋላ ምንድን ነው ችግሩ? የምለው ነገር መረጃ ለመውሰድ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተደረገ እየተደረገ ነው ያለው እና በተለይ በዚህ በሁለት ሶስት ቀን ያልተማሩ ትምህርት አለ እሱንም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ባጫ ተቀምጦ ወደ ታች ወርደው ውይይት ላይ ናቸው። መምህራን ታሰሩ የተባሉት ደሞዛቸው ያልፍቃዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰናም የሰብአዊ መብት ጥሰት የፈጸሙብን የፖሊስ አባላት በህግ ካልጠየቁም ወደ ማስተማር ስራ እንደማይመለሱ አስረድተዋል። በወረዳው በሚገኙ በ27ቱም ትምህርት ቤቶች ካለፈው ህዳር 9 ቀን 2017 ዓ ም በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም